የወጣቶች ዓለም ብዙ ከማውራት ይልቅ በተግባር ማሳየትና አዳዲስ ሀሳቦችን ማፍለቅ አንድን ጥሩ መምህር ይገልጸዋል ይላሉ የ2019 የአለም ምርጥ መምህር ተሸላሚ ፔተር ታቢቺ ኬንያዊው መነኩሴና መምህር ምርጥ መምህር የተባሉት ከ179 ሀገራት ከታጩ 10ሺ መምህራን መካከል ነው በጣም ደስ ብሎኛል ማመን አልቻልኩም ከአለም ጎበዝ መምህራን ውስጥ በመመረጤ በጣም ደስተኛ ነኝ የ36 ዓመቱ ታቢቺ ኬንያ ውስጥ ድርቅና ረሃብ በሚያጠቃው አንድ መንደር ውስጥ የኬሪኮ ሁለተኛ ደረጃ ትምህርት ቤት የሂሳብና ሳይንስ መምህር ናቸው። አንድ ሶስተኛ ያሉ ተማሪዎቻቸው ወላጅ የላቸውም፣ ወይም አንዳቸው ከዚህ ዓለም በሞት ተለይቷል። አብዛኞቹም ተማሪዎች ከደሀ ቤተሰብ የተወለዱ ናቸው። ታቢቺ ወደዚህ ትምህርት ቤት መጥተው ማስተማር የጀመሩት በፊት የነበሩበትን የግል ትምህርት ቤት ትተው ነው። የወሰዱት እርምጃ ፍሬ አፈርቷል ምንም እንኳን የሚያስተምሩበት ትምህርት ቤት የትምህርት መገልገያዎች ባይሟሉም ከተማሪዎቻቸው በሀገር አቀፍ ውድድሮች ተካፍለው አሸናፊ ይሆኑ ይገኙበታል። ይህ ብቻ አይደለም። ታቢቺ ከሚያገኙት የወር ደሞዝ 80 በመቶውን የሚያውሉት ለተቸገሩ ተማሪዎቻቸው ነው። የተመኙበት ቦታ መድረስ ይቻላል። እኛ መምህራን ይህንን በማድረግ ለማገዝ እንችላለን። ለዛም ነው መምህርነት ጥሩ ሙያ የሆነው። መምህራንን ማክበር ይኖርብናል። ኬንያዊው መምህር ፔተር ታቢቺ የዓለም ምርጥ መምህር ብቻ ሳይሆን የተባሉት ዱባይ ላይ በተካሄደው ስነ ስርዓት የአንድ ሚሊዮን ዩኤስ ዶላር ተሸላሚ ሆኗል። ከሽልማታቸውም ይበልጡን ገንዘብ በትምህርት ቤቶች አስፈላጊ ነገሮች እንዲሟሉ እንደሚለግሱ ቃል ገብተዋል። የኢትዮጵያ ወጣቶችስ በጣም ጥሩ ወይም አርአያ ሆነውናል የሚሏቸው መምህራን ምን አይነት መምህራን ናቸው? እጅግ በጣም ስራቸውን የሚወዱ በሰዓት የሚገኙ ተማሪዎች በሚማሩበት ሰዓት ትምህርታቸው ላይ ትኩረት እንዲሰጡና ውጤታማ እንዲሆኑ ቁጡ መምህራኖች ከፍተኛውን ድርሻ ይይዛሉ ብዬ በእኔ እንደግል አምናለሁና፣ ብዙ ነው እንግዲህ። የጥንት አስተማሪዎች በጣም ይፈሩ ነበረ። ከረባት አድርገው በተለይ ዳይሬክተሩ ወጣ ሲሉና ባንዲራ ስር ሲቆሙ ተማሪው በሙሉ በቃ ትንል ነበረ። እንግዲህ እንደ ዛሬ ተማሪ ቲቸር ሲጋራ ሲያቀብለኝ አንድ ሲጋራ አለ እንደሚባለው አይደለም። ሴቶች አስተማሪዎች ነበሩ፣ እናቶች የሆኑ አስተማሪዎች ነበሩ። በጣም ብዙ ሙያቸው ሁሉ የሚያካፍሉን፣ እንደዚህ ስታድጉ ወደፊት ስታገቡ እንደዚህ ታደርጋለች የሚሉሉ አስተማሪዎች ነበሩ። በጣም እኔ በነበርኩበት ጊዜ ማለት በደርግ ጊዜ በአንድ ወቅት አራተኛ ክፍል ተማሪ እያለሁ ማረሳው የሂሳብ መምህር ነበረ። የጊዜ ቤት በጣም እንድናቅ በዛ እድሜ ላይ በጣም በሂሳብ ትምህርት ኃይለኛ እንድንሆን አድርጎናል። እሱን በመፍራት ጊዜ ቤት አጥንተን እና ያን ተዘጋጅተን እንድንመጣ የሚያደርገውን ነገር አረሳ፣ ያ ነገር ጥሩ ብቃት እንዲኖረን አድርጓል። ሽኩር ደግሞ የእንግሊዝኛ መምህሬ ናቸው፣ ይላል በቃ እኔ ትምህርቴን በአግባቡ እንዲከታተል ከቤተሰብ ድጋፍ እያደረገች እኔንም በመምከር ለስራ እንዲይዝ አድርሳኛል። ማትሪክ እንዲመጣ በቃ ዋናውን ሚና ተጫውታልኛል። ለትምህርቱ ጉጉት እንዲኖረኝ ማለት ለትምህርቱ ፍላጎት እንዲኖረኝ አድርጋኛ ክብሩም ከአንድ እስከ ሶስት የምወጣ ጎበዝ ተማሪ ስለነበርኩ አርያ የሆኑ መምህራን ብቻ ናቸው የገጠሙኝ፣ ይላል ሰይ ለመንተሪ ስፔሻሊስት ትልቁ ቤዙ ያለው እዛ ጋር ነው። ከዛ ጀምሮ ያሉ መምህሮቼ ጥሩ ነበሩ። እኔም የራሴን ድርሻ ወጣ ነበር በተገቢው ማለት እና ያንን አደርግ ነበር። ጥሩ ነበሩ ስትል ተጨባጭ አድርግልኝ። ለምን ነበር ጥሩ የነበሩት? አንደኛ አይቆጡም። ተማሪዎች በራሳቸው ተነሳሽነት እንዲጎብዙ፣ እንዲያነቡ፣ እንዲያጠኑ የሚያበረታቱ ነበሩ። ዘጠና ሶስት ዘጠና አራት አካባቢ ማለት ነው። ስምንተኛ ክፍል እስከ ሰባት ምናምን ያለውን ትምህርት ዘማርኩት። ብዙ ቁጣ ያበዙ፣ እኔ ብዙም ተቆጥተውኝም አያውቁም። አንድ መምህር መቆጣትም አለበት አንድ ተማሪ እንዲጎብዝ የሚል አስተሳሰብም የለኝም። ተማሪው በራሱ ፍላጎት ተነሳሽነት እንዲበረታ፣ እንዲያነብ፣ እንዲያጠና፣ የክፍል ስራውን የቤት ስራውን በአግባቡ እንዲሰራ ነው መምከር መገሰጽ ያለባቸው። እና ስነ ምግባር መሰረታዊ ነገር ነው። ተማሪዎችን ስነ ምግባር በማስያዝ በተለየ የብሪታንያ የአዳሪ ትምህርት ቤቶች ዝነኛ ናቸው በአመት ከ30ሺ እስከ 35ሺ ዩሮ የመክፈል አቅሙ ያላቸው አንዳንድ ጀርመኖች ልጆቻቸውን የማልቨርን ኮሌጅ ይልካሉ በዚህ ትምህርት ቤት የደንብ ልብስ መልበስ ግዴታ ነው የልጃገረዶች ቀሚስ ከጉልበት በላይ መሆን አይፈቀድም ረዥም ጸጉር ተሰብስቦ መያዝ አለበት ይህ ብቻ አይደለም ትምህርት የሚሰጠው ሙሉ ቀን ነው ተማሪዎች ስልካቸውን እንዲጠቀሙ የሚፈቀድላቸው የተወሰነ ሰዓት አለ ከቁርስ በፊት ቤተክርስቲያን ይሄዳሉ ከምሽቱ አራት ሰዓት ላይ መብራት ይጠፋል። ተማሪዎችን ስነ ምግባር ማስያዝ ግን በተለይ ከዚህ ቀደም በነበሩ የኢትዮጵያ መምህራን ዘንድ በዱላ እንደነበር በርካቶች ገልጸውልናል። አብዲ በሺ ዘጠኝ መቶ ሰባ አካባቢ ነው ትምህርታቸውን መከታተል የጀመሩት አንደኛ ክፍል ይመስለኛል። ትዝ ይለኛል፣ ያው ልጆቹ እግራችን ጫማ ያለው ለገላችን ልብስ የለውም። በአብዛኛው የተበጣጠሰ ልብስ ለብሰን ትምህርት ቤት የሚባለውን ተቀላቀል በአብዛኛው አካባቢዋ ለመምህራኖች የማይመች ስለነበረ ሁል ጊዜ የመኪና ትራንስፖርት አውጥተውን ወደዛች የሚመጡ የነበረው እና ወጣቶችን ኮትኩቶ ለማሳደግ ትንሽ ፍላጎቱ አልነበራቸውም። እና በአጭሩ ለማስታወስ አንድ መምህር ሶሎሞን ይባል ነበረ። ገና ክፍሉ ውስጥ እሳቸው ሲመጡ በጣም ነበር የምንደነግጠው፣ እና በጣም ነው የምንርበተበተው። እና የሚሉት ምን መሰለ እናንተ አፈራይ ውጡ ተንበርከኩ፣ እንዳለ ሜቢ ሰላሳ አርባ ተማሪ እንኖራለን፣ ወጠን እግራችን ጫማ የለውም ቁምጣ ነው የምንለብሰው። ትዝ ይለኛል። ተንበርክካቸው ይሂዱ ይላል። አንደኛው ወይም ሁለቱ ደግሞ ይልኳቸውና ሂድና አጣና ቆርጠህ በጣም ቆንጆ ቆንጆ ይዘና ይላል። ተሰለፉ ይላል እና እዛ ላይ እጃችን በመዘርጋት በቃ እስከሚደክማቸው እና ሜቢ እሳቸው የሆነ ትዝ ሲለኝ ከቤተሰባቸው ወይም ከሀገሪቱ የተበሳጩበት ነገር ያለ ይመስለኝ ነበረ እና ከኛ ላይ ዱላ በማሳረፍ ያው ብስጭታቸው ወይም ቁጭታቸው የሚወጡ ይመስለኝ ነበር። እንግዲህ እርስዎ ያሳለፉት ጊዜ አለ። ካልተሳሳትኩ ደግሞ አውሮፓ ነው የሚኖሩት። እነዚህን በሁለት ሀገሮች ያለውን የትምህርት አካሄድ እንዴት ይገመግሙታል? ምሳሌ፣ አውሮፓ ስኖር አምስት ልጆች አሉኝ ትምህርት ቤትም ሄደው እነሱ በሚነግሩኝ ጊዜ አልፈልግም፣ በቃ ደብሮኛል፣ መማር አልፈልግም ቢባል አይመቷቸውም ወይም አይጮሁባቸውም። አንዳንዴ በጣም የባሰ ከሆነ ኖቲ ኮርነር ተብለው ለአምስት ደቂቃ እዛ ይቀመጣሉ። አለበለዛ ግን ደስ የሚሏቸውን ወይም የሚፈልጉትን ነገር ይከለከላሉ። ለምሳሌ ኮምፒውተር ይወዱ ከሆነ በክፍል በሚማሩበት ጊዜ ያንንን እንዳያገኙ እያደርጓቸዋል እንጂ ዱላ የለም፣ መጮህም የለም፣ መንበርከክ፣ መደብደብ የለም። ይሄ ጥሩ ነው። ኮንፊዳንስ ልጆች ይኖራቸዋል፣ የፈለጉትን ለመሆን ያግዛቸዋል። ልዩነቱማ በጣም የማይገናኝ ነው ብዬ አምናለሁ። ከአብዲ ረዥም ዓመታት ቆይታ ትምህርት ቤት የሄደችው ካሰች ደግሞ ግርፊያ ብቻ ሳይሆን ትንኮሳም ገጥሟታል። በዘጠና ሶስት ዓመተ ምህረት እና አንድ የማቴማቲክስ አስተማሪ ነበረ። እና በጣም በቃ እያቸውን ብሎ በኤሌክትሪክ ገመድ ይገርፈን ነበር። ይሳደብ ነበረ በጣም በሚያስጠላ ሁኔታ ማለት ነው። እሱን እሱን አስታውሳለሁ። እንደገና ደግሞ በቃ ወይ ፀጉራችንን ተተኩሰንም ከሄደ ምን ለማምጣት ነው እያለ ሁሉ ይመታን ሁሉ ነበረ እና ብዙ አይነት አንዳንድ አስተማሪዎች ደግሞ በሌላ ጎኑን ትንኮሳ ሁሉ ነበረ ማርክ ይጨመርላቸው እንደሆነ እንደዚህ በቃ ሌላ ትንኮሳ ሁሉ ነበር። እና አስቸጋሪ ነበር ብቻ ዛሬ በሳውዲ አረቢያ ነዋሪ የሆነ አንድ የቀድሞ ተማሪ ደግሞ የመምህሩ ቅጣት ከትምህርት ቤት እንዲቀር ሁሉ አድርጎት ነበር። እሱን አስተማሪ በመፍራትና በመጥላት ትምህርት ቤት አልገባም ነበር እና ትምህርት ቤታችን አጠገብ ደግሞ ወክማ ስለነበር እዛ ውል ነበር እና ጎረቤቶቼ፣ ትላልቅ ሰዎች አይተውኝ ለቤተሰብ ተናግረው ቤተሰብ በጣም ተቆጥቶ ተመትቼ ምክንያቴን ስጠየቅ ምክንያቴን እንደዚህ የሚባል መምህር በጣም ይማታል ፍራቻ ወይ እሱን ጥላቻ ነው ትምህርት ቤት የማልገባው ብዬ ተናገሬ እዛ ትምህርት ቤት ከሆነ አሁንም አልቀጥልም አልማርም ብዬ ያመፅኩበት ወቅት ነበር። እንደገና የአመት እንግዲህ እንዲቋረጥ ተደርጎ ትምህርቴ የሚቀጥለው አመት ሌላ ትምህርት ቤት ተቀይሮልኝ ደብል መትቼ ማለፌን ሁሉ አስታውሳለሁ። ያ ነገር በኤሌመንተሪ ብቻ አልነበረም። ከፍተኛ ሁለተኛ ደረጃም ትምህርት ቤትም ያ ሁኔታ ነበረ። መምህራን አላስፈላጊ ቅጣት የሚቀጡበት ወቅት ነበር። ድሮና ዛሬስ ምን ተቀየረ? የ ሀያ ሰባት ዓመቱ አብዱል አዚዝ ለአስር ዓመት ትምህርቱን ካቋረጠ በኋላ መልሶ ቀጥሏል። ድሮ የነበረው መምህር ማለት እንደ ወላጅ ሆኖ ነው ያው ሲያስተምሩን የነበረ በምክር በቁጣ ሳይሆን በውይይት የሚያምኑ እንደዛ ሆኖ ነበረ። አሁን ላይ ስትሳየው ደግሞ በፎርስ የሚጠቀሙ ናቸው አብዛኛዎቹ ኃላፊነታቸውን እንደውም ክላስ ውስጥ በምጠይቅበት ሰዓት ከክላስ ራሱ እንድትወጪ ጥያቄው አቅቷቸው ብቻ ሳይሆን ኃላፊነታቸውን በአግባቡ እስከማይወጡ ድረስ ነው አሁን ያለው በዚህ ሰዓት። ሌላውም የአስረኛ ክፍል ተማሪ እንደሆነ የነገረውን ወጣት ዱላ በስም ነው የቀረው ይላል። ቅጣቶች፣ አሁን በአሁን ጊዜ የማባረር ቅጣት አለ፣ የመግረፍ አለ። አልፎ አልፎ መምህሩ ከተማሪዎች ወይ የተሻለው በአስተሳሰብ ነው። አንቺ እኔ ልመታሽ ብላ ሰነግር እኔን እኮ ወይ በትሕትና ማለፍ ወይ የሆነ ነገር ብለሽ ብታልፊ ነው ነገ ላይ ምሮ የጠጠት የሚሆነ እና እንኳን ተማሪው እንደ አፍቆበት አይደለም መጀመሪያውን ብላ ሚሰነግር መምህር ነው አለን። እንግዲህ ወይዘሮ ሂሩት ዮሴፍ የማህበረሰብ ባለሙያ ወይም ሶሻል ወርከር ናቸው በሚኖሩበት አዲስ አበባ መምህራን እንደ ድሮ ተማሪዎችን በመግረፍ እንደማይቀጡ ነው የሚያውቁት ይሁንና፣ በአንዳንድ አካባቢዎች የሚገረፉ ተማሪዎች ለምን አይነት የስነ ልቦና ችግር እንደሚዳረጉ ያስረዳሉ። እሱ በእርግጥ በልጆች ላይ የፍራቻ ከሰው ጋር ያለመቀራረብ፣ ራሳቸውን በሰው ፊት መግለጽ አለመቻል፣ እንደዚህ አይነት ችግሮች ይከፈታሉ። በእርግጥ ከፍራቻ የሚመጡ ነገሮች ናቸው። እነዚህ ነገሮች ሰው ጭንቀት ሲበዛበት፣ ፍራቻ ሲበዛበት ይቆጠባል ማለት ነው። መቆጣት ወይም መሳደብ ልጆቹን የሚያንጽ ሊመስላቸው ይችላል። ስድቡስ እስከምን ድረስ ነው የሚለውንም አያውቁትም እና ስድቡንም እንትን ስለሚሉ ልጆቹ በጣም የፍራቻ ነገር ውስጣቸው ያሳድራል። ያ ደግሞ እንደ ፊውቸር በላይፋቸው ውስጥ በመስሪያ ቤት የሚሆን በትዳር ህይወታቸው ኦር በሶሻል ላይፋቸው ውስጥ ከፍተኛ የሆነ ተጽዕኖ አለው ሲል በህይወታቸው ሁሉ ማለት ነው። አድማጮች፣ የዛሬው አርአያና ተጋራፊ መምህራንን ያስታወሰን የወጣቶች አለም ዝግጅት በዚሁ ይጠናቀቃል። ልደት አበበ ነኝ። ጤና ይስጥልኝ።